ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መጀመሪያ የአንድ ሰው ንብረት ከመወሰዱ በፊት ያ ሰውዬ ይነገረዋል። ይሄ ንብረትህ በትክክለኛ ያዝከው ስላልሆነ እንወስደው ነው ወይም ተይዟል መተህ በዚህ በዚህ ጊዜ ተከራከር፣ ያለህን ማስረጃ አቅርብ። እና አንደኛ ኖቲስ ያስፈልጋል። ሁለተኛ ደግሞ ኦፖርቹኒቲ ቱ ቢሄር፣ የመሰማት እድል፣ የማስረዳት እድል መሰጠት አለበት ለግለሰቡ፣ በጅምላ ሳይሆን ለእያንዳንዱ ሰው። ሁለት ልጅና ባልና ሚስት ብኖሩ ብለን ካልኩሌት ብናደርግ ከአስራ አምስት ሺህ እስከ ሀያ ሺህ ቤት በምናፈርስበት ጊዜ ከስልሳ ሺህ እስከ ሰማንያ ሺህ ሰው ከቤቱ ይፈናቀላል። አሁን ባለው በሀገሪቷ ባለው ተጨባጭ ሁኔታ ከስልሳ ሺህ እስከ ሰማንያ ሺህ ሰው ከቤት አፈናቅለን ምን ልናደርግ ነው? ማህበራዊ ቀውሱን፣ ኢኮኖሚያዊ ቀውሱን መወጣት ከባድ ፈተና ነው። የቀደሙት ሕገ መንግስታዊ ጉዳዮች አዋቂው አቶ ደረጀ ደምሴ፣ እርሳቸውን ተከትሎ የተሰሙት ደግሞ ዶክተር ደረራ ሁቃ የድሬዳዋ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ናቸው። በትላንትናው ምሽት የጀመሩት ውይይት ዜናውን ተከትሎ ይቀርባል። ለጥያቄው መልስ ነው ዝግጅቱ ብዙ ጊዜ ጉዳይ የሚከታተሉ ሰዎች የሚያጠኑትም ሰዎች የሚሉት በግለሰብ ላይ የሚጠለጠል ለውጥ በእጅ መንገድ አያስኬድም። ግለሰቦች ግን በጣም ወሳኝ አይደሉ ማለት አይደለም። ስለዚህ የጠቅላይ ሚኒስትር አብይ አስተዳደር ብዙ ነገሮችን መስራት የሚችልበት የታሪክ አጋጣሚ ተፈጥሮለታል። ግን እነዚህ በዚህ አጋጣሚ የተፈጠሩ እድሎች እንዳያመልጡ የሚባለው ለውጥ ተቋማዊና መዋቅራዊ ማድረግ የግድ አስፈላጊ ነው። በመሰረቱ ችግራችን የስርአት የህገ መንግስት የማንነት ፖለቲካ መሆኑን ሰላሳ ዓመት አብዛኛዎቹ ኢትዮጵያውያን የታገልንበትና ዛሬም የጠናንበት ጉዳይ ነው። ግን ለውጡ ዘላቂ እና አስተማማኝ ሊሆን የሚችለው ያለፉት ስርአቶች ደርግና ወያኔ እንዳደረጉት ሁሉ ነገር በጉልበት ማህበራዊ ድጋፍ ሳይኖራቸው በሚሊተሪ ኃይል ወይንም በፖለቲካ ኃይል አለመደረጉ ተገቢ ነው። በመጀመሪያ እኔ ምንም ለውጥ የለም አላልኩ። ሀገሪቱን የሚያሻገር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሀል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ። ቆየት ብለው ይመለሳሉ። ዶክተር ሽመልስ ቦንሳ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ ናቸው። ሁለተኛው አቶ ግዛው ለገሰ በዚህ በዋሽንግተን በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ ናቸው። የመጨረሻው ተናጋሪ አቶ ቴዎድሮስ ጸጋይ የሪዮት ሚዲያ መስራችና ዋና አዘጋጅ ነው። ሰሞነኛውን ውዝግቦች ጨምሮ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ውይይት ይህም በትናንትናው ምሽት ጀመር ያደረግነው ነው። ቆየት ብሎ ይሰማል። ሰላም ጤና አስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ መጋቢት 21 2011 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሥ ታምሬ ያቀናብርልናል። አሁን የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። ሰላም፣ ጤና ይስጥልኛ አድማጮች እንደምናምሽ ታችኋል። ዜናውን የማሰማችሁ አዲሱ አበበ ነኝ። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ ዛሬ ስለ አዲስ አበባ ባለ አደራ ምክር ቤት ወይም ባልደራስ ሊሰጥ የነበረው ጋዜጣዊ መግለጫ በፖሊስ ተከለከለ። ይህ የመንግስት መገናኛ ብዙሀን ያልተገኙበት ጋዜጣዊ መግለጫ እንዳይሰጥ ፖሊሶች ለምን እንደከለከሉ ጋዜጠኞችን ከስፍራው ከማባረር ያለፈ የሰጡት ምክንያት የለም። ዘጋቢያችን ግርማቸው ከበደ ነበር በስፍራው የተመደበው። ጋዜጣዊ መግለጫው ሊሰጥ የነበረው በራስ ሆቴል ሲሆን የአዲስ አበባ ከተማ ዩኒፎርም ያደረጉ ፖሊሶች ጋዜጠኞች ወደ ራስ ሆቴል እንዳይገቡ ከልክለዋል። በስፍራው ከግል መገናኛ ብዙሀን ጋዜጠኞች በስተቀር የመንግስት መገናኛ ብዙሀን ጋዜጠኞችን የቪኦኤ ዘጋቢ አልተመለከተም። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር። ከአዳራሽ ውጭ ጋዜጣዊ መግለጫ ሊሰጥ ሲሞክርም ፖሊሶች በአካባቢ የሚገኙትን ሰዎች በሙሉ አካባቢውን እንዲለቁ በመጠየቃቸው ጋዜጣዊ መግለጫው ሳይሰጥ ቀርቷል። ጋዜጣዊ መግለጫው እንዳይሰጥ ከተደረገ በኋላ የአዲስ አበባ ከተማ ፖሊሶች ራስ ሆቴል አካባቢ የነበሩ ግለሰቦችን ተበተኑ በማለት አካባቢውን እንዲለቁ ጠይቀዋል። ፖሊሶች ጋዜጣዊ መግለጫው እንዳይሰጥ ለምን እንደከለከሉ ከበላይ አካል የተሰጠ ትዕዛዝ ነው ከማለት በስተቀር ማብራሪያ አልሰጡም። ጋዜጣዊ መግለጫው የተከለከለበትን ምክንያት ማብራሪያ ለማግኘት ቪኦኤ ወደ አዲስ አበባ ፖሊስ ኮሚሽን ሕዝብ ግንኙነት በተደጋጋሚ ቢደውልም ምላሽ አላገኘም። ቪኦኤ አቶ እስክንድርን ለማነጋገር የሞከረ ሲሆን ዛሬ አስተያየት መስጠት እንደማይችል በመግለጽ በሚቀጥለው ሳምንት መግለጫ እንደሚሰጥ ተናግሯል። ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ መጋቢት አንድ ቀን 2011 ዓ ም በሺዎች ከሚቆጠሩ የአዲስ አበባ ከተማ ነዋሪዎች ጋር በባልደራስ አዳራሽ ባደረገ ውይይት የሚከተለውን የአቋም መግለጫ ማውጣታቸው ይታወሳል። አዲስ አበባ የነዋሪዎቿ እና የመላ ኢትዮጵያ እንደሆነችና የትኛውም ክልል ሆነ ህዝብ በላዩ ላይ ልዩ ጥቅም የሌለው መሆኑን። ሁለተኛ የአዲስ አበባ ወሰንና በከተሞች የሚደረጉ ሰፈራዎች ሰፈራዎችን በሚመለከት የሚቀጥለው ምርጫ ተደርጎ በህዝብ የተመረጡ መስተዳድሮች እስኪቆሙ ድረስ ምንም አይነት ተግባራዊ እንቅስቃሴ እንዳይደረግ። ሶስት የአዲስ አበባ ህዝብ የአዲስ አበባ ህዝብ በሚቀጥለው ምርጫ ልዩ ጥቅም ለሚል ፓርቲ አንድን ድምፅ እንዳይሰጥ ይህንንም ይህንንም ለማስተባበር ይህንንም ለማድረግ ህዝቡን ለማንቃትና ለማደራጀት ይህን ስብሰባ ያዘጋጀውን አስተባባሪ ኮሚቴ የሰየንን መሆናችንን ትሰይሙናላችሁ። አራተኛ የመጨረሻ እንቅስቃሴያችን፣ ይሄ ለኢትዮጵያ ህዝብም ለአለም አቀፉ ማህበረሰብም እንዲሰመርበት እንፈልጋለን። እንቅስቃሴያችን ሙሉ ለሙሉ ሰላማዊና ህጋዊ እንዲሆን የወሰንን መሆናችንን በሙሉ ድምፅ እናስርጋለን። ከሁለት ሳምንት በፊት ደግሞ የአዲስ አበባ ነዋሪዎች የሞራል ውክልና ያለውና የነዋሪዎችን ጥቅም ያስጠብቃል በሚል የአዲስ አበባ ባላደራ ምክር ቤት ባልደራስ የተባለ ለምርጫ የማይወዳደር ማህበር ማቋቋሙን አስታውቆ ነበር። ሆኖም ይህ ማህበር በመንግስት የተወደደ አይመስልም። የአዲስ አበባ ከተማ ምክር ቤት ጽፈት ቤት የከተማ አስተዳደሩ ህጋዊ ውክልና እንዳለው የሚገልጽ መግለጫ ከማውጣቱ በተጨማሪ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መጨረሻ በተካሄደው አዲስ ወግ የውይይት መድረክ የመዝጊያ ንግግር ሲያደርጉ በአዲስ አበባ ባላደራ ምክር ቤት ላይ ጠንካራ ተቃውሞ ማቅረባቸው ይታወሳል። ድጋጋሚ ብያችኋለሁ። አብርሃ ደስታ ካሸንፍ በ24 ሰዓት አቅርፍ ያስረክባል። ሳት ታሸንፍ አሁን ባላደራ ባደራ እንደሚባለ ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንደዋለ ማለት ይህ መታወቅ። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ለዘገባው ግርማቸውን አመሰግናለሁ። ይህ ዜና የሚተላለፍላችሁ ከቪኦኤ የአማርኛው አገልግሎት ነው። ብዙ ሺህ ፍልስጤማውያን ድንበር ላይ አጥር መቆሙን መቃወም በየሳምንቱ የጀመሩትን አንደኛ ዓመት ለማክበር በተሰበሰቡበት ወቅት በተከፈተ ተኩስ ሁለት ፍልስጤማውያን መገደላቸው ታውቋል። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው የ17 ዓመቱ አድሃም አማራ ግንባሩ ላይ ተመትቶ ወደ ሐኪም ቤት ከሄደ በኋላ ሕይወቱ አልፏል። ሌሎች 13 ፍልስጤማውያን በጥይት የቆሰሉ ሲሆን በጠቅላላው 33 ሰልፈኞች ናቸው የመቁሰል አደጋ የደረሰባቸው የእስራኤል ጦር ተቃዋሚዎች ድንጋይ የወረውሩ እንደነበር ገልጧል። ቀደም ሲል በነበረው ሰዓት ደግሞ አንድ የ21 ዓመት ፍልስጤማዊ ወጣት ድንበሩ አጥር አቅራቢያ ዛሬ ጠዋት በእስራኤል ኃይሎች መገደሉን አሁንም የጋዛ ጤና ጥበቃ ሚኒስቴር አስታውቋል። የጋዛ ባለሥልጣናት እንዳስታወቁት ግንባሩ ላይ መቶ ተመትቶ የሞተው ወጣት መሐመድ ሰዓድ ይባላል ግብፅ ጋዛን በሚገዛው ሐማስ እና በእስራኤል መካከል የተኩስ አቁም ውል ለማደራደር እየሞከረች መሆኗ ተመልክተዋል። የሩሲያ ወታደሮች ቬኔዙዌላ መግባታቸውን በተመለከተ ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ የኢኮኖሚ ማዕቀቦችን ጨምሮ የተለያዩ አማራጮች እንዳሏቸው በቬኔዙዌላ የዩናይትድ ስቴትሱ ልዩ ልዑክ አስታወቁ። ልዩ ልዑኩ ኤሌት አብራምስ ትናንት አርብ በውጭ ጉዳይ ሚኒስቴር ግቢ በሰጡት ቃል፣ አማራጮች ያሉን ይመስለኛል። ሩሲያ ግን ይህን ማድረጓ መብቷ መሆኑን ካሰበች ስህተት ይመስለኛል ብለዋል። የቬኔዙዌላው ተቃዋሚና በሽግግር መሪነት የምዕራባውያንን እውቅና ያገኙት ሁዋን ጓይዶ ለቀጣዮቹ 15 ዓመታት ከፖለቲካ ታግደዋል ሲሉ ፕሬዚዳንቱ ኒኮላስ ማዱሮ ባለፈው ሳምንት ስለሰጡት መግለጫ ተጠይቀው ነበር። ልዑኩ ሲናገሩም ቢበዛ ለቀጣዮቹ 15 ቀን ሊቆዩ የሚችሉት ማዱሮ ራሳቸው ለሌላ 15 ዓመት በቦታው ስለማይኖሩ ይሄ ለጉዌዶ የሚያሳስብ አይሆንም ብለዋል። አንድ የብራዚል ዳኛ በሰጡት ውሳኔ የአገሪቱ ፕሬዚዳንት የመጋቢት 22ን የመፈንቅለ መንግሥት መታሰቢያ ቀን ማክበር እንደማይችሉ አስታወቁ። የነገዋ ቀን ማለትም መጋቢት 22 ወይንም እንደ አውሮፓ አቆጣጠር መጋቢት 31 1964 ብራዚል ውስጥ የወታደር አምባገነናዊ ስርዓት በመፈንቅለ መንግሥት ስልጣን ላይ የተቆናጠጠበት ቀን ነች እና የብራዚል ፕሬዚዳንት ጃይር ቦልሶናሮ አብዮት አካሄደው ስልጣን የያዙበትንና የፕሬዚዳንት ሆዋን ጓላራን መንግስት የጣሉበትን አምሳ አምስተኛ ክብረ በዓል በወታደራዊ ሥነ ሥርዓት ለማክበር ነበር አቅዳቸው። ዳኛ ኢቫኒ ሲልቫ ዳሉዝ ይህን አይነት ክብረ በዓል ማክበር በመካሄድ ላይ ካለው የዲሞክራሲ ግንባታ ሂደት ጋር አይጣጣምም በማለት ነው አይቻልም ያሏቸው። ካስፈለገም ምክር ቤቱ ሊያጸድቀው ይገባል ሲሉም አክለዋል ዳኛው። ጸጥታዋ ባልተረጋጋባት በደቡባዊ ምስራቅ የአፍጋኒስታን ክፍለ ሀገር ጋዝኒ ውስጥ በሚገኝ አንድ ትምህርት ቤት ላይ ዛሬ ቅዳሜ የደረሰ የአዳፍኔ ጥቃት እስካሁን በደረሰ ወይም ባገኘነው ነው አሃዝ መሰረት አራት ተማሪዎች ገድሎ ሌሎች ከ12 በላይ አቁስሏል። ታሊባን በመንግስቱ ላይ አዲስ የጥቃት እርምጃ በጀመረበት በዚህ አደጋ ስትራቴጂካዊት የሆነችዋን አንዲት የሰሜናዊ ምስራቅ ወረዳንም ተቆጣጥሯል። የክፍለ ሀገሩ መንግስታዊ ቃል አቀባይ አሪፍ ኑሪ ለአሜሪካ ድምፅ በሰጡት ቃል ከቆሰሉት 15 ሰዎች መካከል ሁለት መምህራን ይገኙባቸዋል። በቃል አቀባዩ ገለጣ መሠረት መንግስት የአደጋውን ምክንያት እያጣራ ይገኛል። አድማጮች ለሰዓቱ ያሉን ዜና በዚሁ አበቃ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ቀዳሚው በትናንትናው ምሽት የተጀመረ ውይይት ነው። ለጥያቄው መልስ በሕገ ወጥ የመሬት ግንባታና ቤቶችን የማፍረስ እርምጃ እንዲሁም ሕገ መንግሥቱ ቤቶቻቸው ለፈረሰባቸው ዜጎች የሚሰጠውን ከለላ ይመለከታል። ቀደም ብዬ እንደጠቆምኩት በትላንትናው ምሽት በጀምረው በዚህ ውይይት ሕገ መንግሥታዊ ጉዳዮች አዋቂው አቶ ደረጀ ደምሴና የድሬዳዋ ከተማ መሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ ይወያያሉ። የፕሮግራሙ አዘጋጅና አቅራቢ ትዝታ ብላቸው ናት። በትላንቱ ዝግጅቷ እልባት ካደረገችበት ትጀምራለች። አመሰግናለሁ አሉላ። ለጥያቄው መልስ ሕገወጥ የመሬት ይዞታ እና በተያዙ ቦታዎች ላይ የተሰሩ ቤቶችን ማፍረስ እያስከተለ ስላለው ማኅበራዊ ቀውስና ጉዳዩን ስለሚመለከት ህግ ትላንት በጀመርነው ነው መሰረት ይቀጥላል። የአድማጮችን ጥያቄ የሚመልሱልን በኢትዮጵያ ከአዲስ አበባ ቀጥሎ በትልቅነቷ ሁለተኛ የሆነችው የድሬዳዋ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ዶክተር ደራራ ሁቃ እንዲሁም የህገ መንግስት ምሁርና ጠበቃ አቶ ደረጀ ደምሴ ከቦስተን ናቸው! አቶ ይልማ ዓለም ጣሰው በኢሜል በላኩልን ጥያቄ የዚህን ክፍል ዝግጅት እንጀምራለን። በማሳሰቢያችሁ እንደገለጻችሁት ከሆነ የድሬዳዋ እቅድ አርቆ አሳቢነትና ብልህነት የሚንጸባረቅበት ነው። እንዴት ስራ ላይ ሊያውሉ እንዳቀዱ እስቲ ዶክተር ዳራራን ጠይቁልኝ ብለዋል አቶ ይልማ ዓለም። እየተተገበረ ያሉ ህጎች፣ ደንቦች፣ መመሪያዎች፣ አዋጆች ከመሬት ጋር ተያይዞ ያሉት ማፍረስና ገወጥ ሰፋሪዎችን ወይንም መሬት ወራሪዎችን በህግ የመጠየቁ ነገር በግልጽ የተቀመጠ ህጋዊ እርምጃ ነው። ነገር ግን እኛ እንደ ድሬዳዋ አስተዳደር በአራት ምክንያቶች አክሽን ከመውሰድ የጥናት አማራጭ መርጠናል። አንደኛ ከአስራ አምስት ሺህ እስከ ሀያ ሺህ የሚገመት ቤት ማፍረስ በኋላ እኛ እንደ አስተዳደር ልንወጣው የማንችል ማህበራዊ እና ኢኮኖሚያዊ ቀስ ቀውስ ውስጥ ያስገባናል ብለን ስጋት አለ። ምክንያቱም በአማካይ እንኳን አንድ ቤተሰብ ውስጥ አራት ሰው ቢኖር ሁለት ልጅና ባልና ሚስት ቢኖሩ ብለን ካልኩሌት ብናደርግ ከአስራ አምስት ሺህ እስከ ሀያ ሺህ ቤት በምናፈርስበት ጊዜ ከስልሳ ሺህ እስከ ሰማንያ ሺህ ሰው ከቤቱ ይፈናቀላል። አሁን ባለው በሀገሪቷ ባለው ተጨባጭ ሁኔታ ከስልሳ ሺህ እስከ ሰማኒያ ሺህ ሰው ከቤት አፈናቅለን ምን ልናረግ ነው? ማህበራዊ ቀውሱን፣ ኢኮኖሚያዊ ቀውሱን መወጣት ከባድ ፈተና ነው የሚሆነው ማለት ነው። አንድ በዚህ ምክንያት ወደ አክሽን ከመቸኮላችን በፊት ነገሮች በጥልቀት ተጠንተው የተሻለ ሌላ አማራጭ በሚል ወስነናል። ሁለተኛው ምክንያታችን በከተማችን ከፍተኛ ደረጃ የደረሰው ይህ ህገወጥ የመሬት ወረራ እና ግንባታ አሁን የደረሰበት ደረጃ ላይ የደረሰው በህብረተሰቡ ህገ መጣስ የመጣ ብቻ ሳይሆን አስተዳደሩም እንዳስተዳደር የራሱ አስተዋጽኦ አለ። ጥፋቱ የህዝብ ነው ብለን ህዝብ ላይ ሁሉንም ነገር መደፍደፍ አልፈለግም። ጥፋቱ ምንድን ነው? በአስተዳደር በኩል ያለው ሁለት ነጥቦች ናቸው። አንደኛው የህገ በላይነትን ማስከበር በአለመቻል የመጣ ነው። ከአስራ አምስት ሺህ እስከ ሀያ ሺህ ህገወጥ ቤት ሲገነባ በሀገር ደረጃ ባሉ ህጎች መሰረት አስከበር ባለመቻል የመጣ ችግር ነው። በሁለተኛ ደረጃ ተቋማዊ ተግባርና ኃላፊነታችንን በመንግስት በአግባቡ አልተወጣንም። ከእነኚህ ሁለት ምክንያቶች የተነሳ በአስተዳደሩ ህብረተሰቡ ብቻ ሳይሆን መንግስትም ኮንትሪቢዩት አድርጓል የሚል እምነት ስላለ የጥናት አማራጩ በሁለተኛ ደረጃ ለዚህ ነው የተመረጠው። አራተኛው እና የመጨረሻው ወደዚህ የጥናት አካሄድ እንድንገባ ያደረገን በአስተዳደራችን ያለው የፖለቲካ ግለት እንዳይባባስ ስለምንፈልግ እንግዲህ ሀያ ሺህ ቤት ያለምንም ቅድመ ሁኔታ ማፍረስ በአስተዳደራችን ልዩ የፖለቲካ ፍላጎት ያላቸው አካላቶች እንዳሉ ግልጽ ነው። እስከ ቅርቡ ጊዜ ድረስ መረጋጋቶች የሉም። ሰዎች ይሞታሉ። ቤቶች ይቃተላሉ የተለያየ አጀንዳ ይዞ ሰዎች ከወዲያ ወዲህ የሚንቀሳቀሱበት ነገር ስላለ የለውጡ ተቃዋሚዎችም ይህን ነገር አጀንዳ አድርጎ ሊንቀሳቀሱ ይችላል የሚል ስጋት ስላለ ከነኚህ አራት ምክንያቶች የተነሳ ጥናት ማጥናት አለብን። በጥናት መወሰን ያለብንን ነገር መወሰን አለብን። እነኚህ የምንወስናቸው ነገሮች ከማህበራዊ ሁኔታ አንፃር ከኢኮኖሚያዊ ሁኔታ አንጻር፣ ከሕጋዊ ሁኔታ አንጻር እና ከፖለቲካዊ ሁኔታ አንጻር በደንብ ተፈትሸው ፌር የሆነ ዲሲሽን መስጠት አለብን በሚል ነው ወደ ጥናቱ ልንገባ ይታል ነው። በጣም አመሰግናለሁ ዶክተር ደረራ ለሰጡኝ ሰፊ ድሬዳዋ ከተማ ቤት ይዞታ ማብራሪያ። ጠበቃ ደረጀ አሁን በሰሙት ላይ ገዝተው ከሰፈሩት ዜጎች እንዲሁም የድሬዳዋ ከተማ አስተዳደር ካቀደው የመፍትሄ ሀሳብ አንጻር የሚሰጡን አስተያየት አለ ከህግም አንጻር። እሺ፣ አመሰግናለሁ። በመጀመሪያ ዶክተር ደራራ የሰጡት ማብራሪያ በጣም እኔ ደስ ብሎኛል። የዚህ አይነት ፕሮሰስ ለመከተል መወሰናቸው የሚያስመሰግናቸው ነው። አዋጅ ቢኖርም አዋጁን ስሜታዊነት ወይም ደግሞ ወዲያውኑ ተግባራዊ ለማድረግ ከሚደረጉ ግፊቶች ወይም ሀሳቦች በመነሳት ተግባራዊ ለማድረግ ባለመቸኮላቸው። ረጋ ብለው የተለያየ አቅጣጫ አነጻጥረው የሰዎችንም ችግር በማየት መልስ ለመመለስ መሞከራቸው በጣም ጥሩ ነው። ትንሽ የእርሳቸው ቃል አይመስለኝም የአዋጁ ቃል ይመስለኛል፣ ግን ቤት ግንባታ የቤ ህዝብ ወረራ የሚለው ቃል በጣም ለእኔ ፕሮብሌም አለኝ። እዛ ቃል ላይ ወረራ የሚለውን ባንጠቀም ደስ ይለኛል። አለ ህግ የተያዙ የመሬት ይዞታዎች ናቸው እነዚህ። ወረራ ከውጭ የሚመጣ የጠላት ወረራ ነው፣ ወረራ የሚባለው። እነዚህ እዛው ነዋሪ የሆኑ ሰዎች የኢትዮጵያ ዜጋ የሆኑ የትኛውን ቦታ ሄዶ መኖር መብት ያላቸው ኢትዮጵያ ውስጥ ድብቅ ሳይሆን በፊት ለፊት መንግስት እያየ ቤት ሰርተው ካርታ ወስደው መንግስት ጽሕፈት ቤት እያስመዘገቡ ውል ተዋውለው ውሉን እያስመዘገቡ በጉቦም ወይም በትክክለኛ ባልሆነ አሰራርም ወይም በማጭበርበርም ይሁን ብቻ በፊት ለፊት ይኖሩ የነበሩ ሰዎች ናቸው። አሁን እዚህ ሀገር ራሱ ከእንግሊዝ ሀገር በጣም የቆየ ህግ አለ። አድቨርስ ፖዚሽን ይባላል። አድቨርስ ፖዚሽን ማለት አንድ ሰው በጣም ኦፕን በሆነ ሆስታይል በሆነ ማንም ሰው በሚያየው ሁኔታ አንድ መሬት ይዞ ሀያ አንድ አመት ከቆየ መሬቱ ይወስደው በቃ። ምክንያቱም ህጉ ምንድን ነው የሚለው፣ ባለቤቱ ያንን ሄዶ ማስከበር ኃላፊነት አለበት። አሁን ያ ኢትዮጵያ ውስጥ ይኑር ማለት አይደለም በህጉም እንኳን በመንግስት በፊት ለፊት የተሰሩ ነገሮች ከተወሰነ ጊዜ በኋላ የተወሰነ እውቅና ያሰጣቸዋል። በትክክል ባይሰሩም ማለት ነው። አንዳንዶቹ እኮ ሶስት አራት አምስት ጊዜ ተሽጠዋል። የድሬዳዋ ህዝብ ባለፈው ለፈው መንግስት ባወጣው ስታቲስቲክስ ትንሽ የቆየ ነው ወደ ሶስት መቶ አርባ አንድ ሺ ስምንት መቶ ሰላሳ አራት ተብሎ ነው የተጻፈው። ጠቅላላ እሳቸው እንደጠቀሱት አራት ብለዋል። በኢትዮጵያ ያው አራት ምጥብ አምስት ብሎ ነው ያወጡት መንግስት የእያንዳንድ ቤት የሚኖረው ሰው ስለዚህ መቶ ሺህ ሰው ነው የሚፈናቀለው ማለት ነው። ሶስት መቶ ሀምሳ ወይም አድጎም ይሁን አራት መቶ ሺህ ደርሶም ከሆነ መቶ ሺህ ሰው የሚፈናቀል ከሆነ አንድ አራተኛው ተፈናቀለ ማለት ነው የዛ ከተማ ሕዝብ። በጅምላ መሰራቱ ራሱ ትንሽ ፕሮብሌም አለ። ምክንያቱም እያንዳንዱ ሰው የተለያየ ክሌም ነው ያለው። ምናልባት ቀጥተኛ ጉቦ ሰጥቶም ይሆናል የወሰደው ወይም ምንም አይነት ካርታ ላይኖረው ይችላል። አንዳንዱ ደግሞ ካርታ መንግስት ከሰጠው ሰው ፓውሎ ገዝቶ አስመዝግቦ ሊሆን ይችላል። መደረግ ካለበት የእያንዳንዱ ሰው ኬዝ ለብቻው መታየት አለበት፣ በጅምላ ሳይሆን መንግስት ቦታውን አያስከብር ህጉን አያስከብር ማለት አይደለም። እርግጥ እነዚህ የወጡ ህጎች ናቸው፣ አዋጆች ናቸው። አዋጆች ግን ከህገ መንግስቱ የሚጻረሩ ከሆነ ተግባራዊ መሆን አይችሉም። አዋጅ ከህገ መንግስት መጣረር አይችልም። የህገ መንግስት መብትን መንፈግ አይችልም። እነዚህ አዋጅ ተመራጭ በፓርላማ የወጡ ቢሆንም እንኳን ፓርላማው ህገ መንግስት የሚጻረር አዋጅ ማውጣት ስለማይችል እንዴት ነው የእያንዳንዱን ግለሰብ ታይታይ በጅምላ መታየት ይችላሉ? የእያንዳንዱ ግለሰብ ታይቶ እንደየ ሁኔታው ይሄ ሰውዬ እንዲያውም ምንም አይነት መብት የለውም። ይሄኛው ደግሞ እኛ ራሳችን ያስቀመጥነው ካርታ ወስዶ ተዋውሎ የገዛ ሰው ስለሆነ መነሳት ካለበትም ሙሉ ካሳ መከፈለው ይገባል። ይሄኛው ደግሞ ስላለው ምናልባት ግማሽ ካሳ ይሆናል የሚከፈለው። የሚሄዱበት ቦታ መዘጋጀት ይኖርበታል እና የታዊ አሰራር በተለያዩ ኮንስቲትዩሽኖች ዱ ፕሮሰስ ይባላል። ዱ ፕሮሰስ መጀመሪያ የአንድ ሰው ንብረት ከመወሰዱ በፊት ያ ሰውዬ ይነገረዋል። ይሄ ንብረትህ በትክክለኛ የያዝከው ስላልሆነ እንወስደው ነው ወይም ተይዟል መተህ በዚህ በዚህ ጊዜ ተከራከር፣ ያለህን ማስረጃ አቅርብ እና አንደኛ ኖቲስ ያስፈልጋል። ሁለተኛ ደግሞ ኦፖርቹኒቲ ቱ ቢሄርድ የመሰማት እድል፣ የማስረዳት እድል መሰጠት አለበት ለግለሰቡ፣ በጅምላ ሳይሆን ለእያንዳንዱ ሰው። ከዛ በኋላ የዛ ሰውዬ ጉዳይ ታይቶ ይፈረዳል። አሁን ሰው መሄጃ ስለሌለው ነው ሚዲያ ጋር እየሄደ የሚጽሆ። ፍርድ ቤት ቢሄድ ከፍርድ ቤት ፍትህ እንደሚያገኝ አርጎ አይወስደውም። በዚህ አይነት አሰራር ህዝቡ ብሶቱን የሚገልጽበት፣ ፍትህ የሚያገኝበት ስርዓት መቀመጥ አለበት። ያ መሆን የሚችለው ፍርድ ቤቶች የመንግስትን መመሪያ ከህገ መንግስቱ ጋር ይጻረራል አይጻረርም የሚለውን መፈተሽ ሲችሉ የሞራል ካሳ በሚያዩበት መፍት መፍረድ ሲችሉ ከሳሽ ደግሞ የጠበቃ ወጪ ማስከፈል ሲችሉ ፌዴራል ፍርድ ቤቶች በየክልሉ ተቋቁሞ በሰዎች ለፍርድ አክሰስ በሚሰጡበት ጊዜ ሰዎች ድንጋይ ከመወርወር ሚዲያ ጋር ሄደው ከማልቀስ ወደ ፍርድ ቤት መሄድ ይጀምራሉ። እስቲ ከአድማጩ የመጣውን ጥያቄ ላሰማውት ዶክተር ደረጀ። መጀመሪያ ሰላም፣ የጥያቄና መልስ ፕሮግራም አዘጋጆች፣ የእኔ ጥያቄ በህገ መንግስቱ ዙሪያ ነው የሚሆነው። ህገ መንግስቱ አንድ ትልቅ የሚባል በሀገሪቱ ውስጥ የሚገኝ ማህበረሰብ እኔን አይወክለኝም የሚል ማህበረሰብ አለበት። ከዛ ውጭ የተለያዩ የፖለቲካ ምሁራንና አዋቂዎች ለምሳሌ አንጋፋው ሻለቃ ዳዊት ወልደ ጊዮርጊስ ህገ መንግስቱ የተሰራው እንዲያጋጭ፣ በሀገሪቱ ውስጥ ብጥብጥ እንዲፈጥር፣ አንድን የፖለቲካ ሀይል በስልጣን ላይ እንዲያቆይ ታስቦ ነው፣ ስለዚህ ሙሉ በሙሉ መወገድ አለበት ያሉት አስታውሳለሁ። ሌሎች ሌሎችም እንደዚሁ ምሁራኖች በዚህ ዙሪያ ላይ ከፍተኛ አስተያየቶችን ሲሰጡ ቆይተዋል። በአንጻሩ ደግሞ በሰዓቱ ወይም በወቅቱ ህገ መንግስቱ በተረቀቀበት ሰዓት ተወክለናል የሚሉ በፖለቲከኞቻቸው የተወከሉ ማህበረሰቦች ደግሞ ይህ መንግስት ህገ መንግስት እንዳይነካ ብለው ደግሞ አንድ ጫፍ ላይ የቆሙ ደግሞ ማህበረሰቡን የፖለቲካ አክቲቪስቶችም አሉ። ይሄ ደግሞ በአሁኑ ሰዓት በመንግስት ላይ ወይም እየተደረገ ባለው የለውጥ ጎዳና ላይ ከፍተኛ የሆነ እንቅፋት ወይም መሰናክል እየፈጠረ ነው። ይህንን እንዴት ማጣጣም ይቻላል? መወገድ የሚለው ሙሉ በሙሉ ተወግዶ አዲስ ህዝብ የተወያየበት ህገ መንግስት መረቀቅ አለበት የሚለው እና እንደገና ደግሞ ይሄ እንዳይነካ ይሄ ህገ መንግስት የእኛን መብት ያስከበረ ስለሆነ እንዳይነካ የሚሉ ደግሞ ሌላ ጫፍ ላይ የቆሙ አሉ እና ይህንን እንዴት ማስታረቅ ይቻላል መንግስት ውስጥ በዚህ ጉዳይ ላይ ምን አይነት ሚና ሊኖረው ይገባል የሚለውን ነው። በጣም አመሰግናለሁ። እሺ ጠበቃ ደረጀ፣ እኔ የህገ መንግስቱን ጉዳይ በሁለት መልክ ነው የማየው። አንደኛ ከምርጫ በፊት ምን አይነት መስተካከል ያስፈልገዋል፣ ሁለተኛ ደግሞ ምርጫ ካለፈ በኋላ ህገ መንግስት መሻሻል ይችላል ወይ እንዳለ፣ ወይም መቀየር ይችላል የሚለውን። ለምንድን ነው ያን ያልኩት? አሁን ባለው የትራንዚሽን ሁኔታ ህገ መንግስት መቀየር መሞከር ማለት በጣም ከባድና የማይሞከር ነገር ነው በእኔ አመለካከት። ምክንያቱም ህገ መንግስት የሁሉም ሰው የኢትዮጵያ ዜጋ በሙሉ የሚሳተፍበት የሚወያይበት፣ ከዛ በኋላ ህልሙን የሚገልጽበት እንዴት አብረን እንኖራለን በሰላም እና በፍትህ የሚለውን የሚመልስበት ዶክመንት ነው። ያን አሁን ባለ ሁኔታ ለማድረግ በጣም አስቸጋሪ ይመስለኛል። ቢያንስ ቢያንስ አምስት አስር ዓመት ይፈጃል። ህገ መንግስት በደንብ ተወያይቶ እያንዳንዱን ጉዳይ ለኮንስቲቱሽናል አሰምብሊ አቋቁሞ ለማጽደቅ ከህገ ከማንኛውም ግሩፕ ማንኛውም ቡድን የሚሸነፍበት ህገ መንግስት ለሀገሪቱ አይጠቅምም። የሚያሸንፍበት የሁሉም መብት የሚጠበቅበት ህገ መንግስት በላይነት መብቱ በሚነፈግበት ጊዜ በፍርድ ቤት ከሶ መብቱን አስከብሮ የሚኖርበት ሲስተም የግድ መፈጠር አለበት። ያን ለማምጣት ይሄ ህገ መንግስት ኮምፕሊት መቀየር አለበት። አሁኑኑ የሚለው የተወሰኑ ነገሮች መሻሻል አለባቸው። ከምርጫው በፊት የራሱን የቻለ የተለያዩ የኮንስቲቱሽናል ጥያቄዎችን መወሰን የሚችል ፍርድ ቤት ከሌለን ምርጫው ራሱ ተደርጎ ተሸነፉ የሚሉ ተጨበርብረዋል ምርጫው የሚሉ ሰዎች ወይም ቡድኖች መኖራቸው አይቀርም። እነሱ ከሰው የት ነው የሚሄዱት ብለን ስናይ፣ ባለ በአሁኑ ኮንስቲቱሽን ደቡብ ህዝቦች ጋር ነው መሄድ አለባት ፍትህ ለማግኘት። በዚህ አይነት ሁኔታ ያለው ኮንስቲቱሽን ለምርጫው በጣም እንዲያውም ጎጂ ነው ባይኔ። ስለ ኮንስቲቱሽኑ ከመነጋገራችን በፊት ሁላችንም ጊዜ ወስደን ብናነበው ጥሩ ነው። ሁሉም ነገሩ መጥፎ አይደለም። ሁሉም ነገሩ አሻጥር የተቀመጠ ነው የሚለውን አልስማማም ብዙ መብቶች ይሰጣል ነገር ግን እነዛን መብቶች የምናስከብርባቸውን መንገዶች በሙሉ ደግሞ ይዘጋል ስለዚህ ያ ደግሞ ለማንም አይጠቅምም አሁን ለምሳሌ የትግራይ ክልል ከሷል ፍርድ ቤት ግን በወልቃየትን ጉዳይ ቤት በተመለከተ የወጣው መመሪያ የተቋቋመው ኮሚሽን ህገወጥ ነው ብሎ ያ ክስ የት ነው የሚሄደው ሄዶ ሄዶ ሀውስ ኦፍ ፌዴሬሽን ጋር ነው የሚሄደው ፍርድ ቤት ሳይሆን አንድ ድምጽ ያለው ደቡብ ህዝቦች ናቸው ትግራይ ሰባት ድምጽ ነው ያለው ስለዚህ ይሄ ኮንስቲቱሽን ለማንኛውም አናሳ ቡድን ብሔር አይጠቅምም እና አመሰራረቱም ግለሰቦች መብታቸውን እንዲያስከብሩ ፍርድ ቤቶች ጠንካራ አቋም እንዲወስዱ ተደርጎ ስላልሆነ ከምርጫው ተያይዞ የሚመጡትን ማንኛውንም ችግሮች ለማስተናገድ የሚችል ኮንስቲቱሽን አይደለም። ከዛ በኋላ ግን መንግስት ነፃ ምርጫ ከመረጠ በኋላ በኮንስቲቱሽን መቀየር ቢያወራ እና ብንወያይበት ችግር የለው። ብዙ ከተስማማ ይቀየራል፣ ካልተስማማ ይቀየራል። ወደ ቀጣዩ ጥያቄ ልሂድና ተያያዥ የሆነ ጥያቄ ነው። ለዶክተር ደራራ ቀደም ብለው እሳቸው ጀምረው ነበረ፣ መሬት በህገ ወጥ የተያዘው አንዳንዴ አስተዳደሩም ተሳትፎበት አለበት ብለዋል። አንድ ጠያቂ ግን በፌስቡክ ያደረሱን ጥያቄ ምንድን ነው የሚለው መሬትን በህገወጥ የቸበቸቡና ኪሳቸውን ያደለቡ ሰዎች አሁንም ብዙዎቹ ስልጣን ላይ ሆነው ነገር ግን ከነሱ ገዝታችሁ ቤት ሰራችሁ ተብለው መሬቱን የማን እንደሆነም ላያውቁ የሚችሉ ወይንም ስለ ህገ መንግስቱ መሬት መሸጥ መለወጥ መከልከልም ምንም ሀሳብ የሌላቸው ሰዎች የሚቀጡበት ምክንያት ምንድን ነው? ምን ያህሉ ነው መሬት የሸጠ የለወጠ በህግ የተጠየቀው ይላሉ። ከዚህ ጋር እስቲ አያይዘው፣ ቀደም ብለውም እመለስበታለሁ ብለው ነው የተዉትና ምን ያህሉ ነው ለፍትህ የቀረበው። ጥሩ ነው። እዚህ ከሌብነት ጋር ተያይዞ መሬት የሸጡ ሰዎች፣ ባለስልጣናትም የሆኑ ሌሎች ደላሎችም የሚጠየቁበት የህግ አግባብ አለ። በዛ መሰረት በእስር ላይ ያሉ የመንግስት የስራ ኃላፊዎችም አሉ። ሌሎች በዚህ ነገሮች እጃቸውንም ያስገቡ አካላት አሉ። በዛ ውጪ ሞር እኔ ቅድም ከጀመርኩት አንጻር አስተዳደሩ ራሱ ኮንትሪቡሽን አለው። የመጀመሪያው አስተዋጽኦ የህግ የበላይነትን ማስከበር አለመቻል ነው። በህግ ለመንግስት ተቋማት የተሰጡ ከዚህ ከመሬት ጋር ተያይዞ ህግን የማስከበር ኃላፊነቶች አሉ። በህግ በአዋጆች በደንቦች የተሰጡ እነኝን ኤክሰርሳይዝ ማረግ ባለመቻል ሬዳዋ ላይ ባለፉት ስምንት አመታት እስካሁን የተገነቡ ከሀያ ሺህ በላይ ግንባታዎች አሉ ብለን ያነሳ ነው ማለት ነው። ስለዚህ ከዚህ አንጻር የህግ የበላይነትን ማስከበር አለመቻላችንን የሚገልጹ አንዳንድ አንቀጾችን መጥቀስ ይፈልጋለሁ። ድሬዳዋ አስተዳደር መሬት ልማትና ማኔጅመንት ቢሮ የተቋቋመበት አዋጅ አለ። አዋጅ ቁጥር አርባ ስድስት ባር ሁለት ሺ ስምንት አንቀጽ አርባ ሶስት ንዑስ አንቀጽ አስር ላይ ምን ይላል? ቢሮ ህገወጥ ግንባታዎችን ይቆጣጠራል፣ ህጋዊ ስርዓትን ያፊዛል ይላል። ቢሮው ይህን በህግ አግባብ የተሰጠውን አውቶሪቲ ኤክሰርሳይዝ። ሌላው በድረዳዋ ከተማ ውስጥ ያለውን ህገወጥ የቦታ ይዞታ ይዞታና መስፋፋት ሥርዓት ለማስያዝና ለመከላከል የወጣ ደንብ ቁጥሩ ሀያ አራት ህዝባር አስራ ዘጠኝ ዘጠና ስምንት በዚህ ደንብ አንቀጽ አስር ንዑስ አንቀጽ አንድ ላይ ምን ይላል? ህገወጥ የግንባታ እንቅስቃሴ ከጅምሩ የማስቆም ኃላፊነት መሬቱ የሚገኝበት የቀበሌ አስተዳደር ይሆናል ይላል። የቀበሌ አስተዳደሮቻችን፣ በከተማ ያሉ የቀበሌ አስተዳደሮች በዚህ መልኩ አልተንቀሳቀሱም። ባለፉት ሰባት ስምንት አመታት በወቅቱ መቆጣጠር ሳንችል፣ አሁን ህብረተሰቡ ብዙ ወጪ አውጥቶ ብዙ ነገር ሰርቶ አሁን ያለበት ደረጃ ላይ ደርሷል እና እንደ መንግስት የኛ ኮንትሪቢሽንም አለበት ብለው ከዚህ አንጻር ነው ውጭ እዚሁ ደንብ ሀያ አራት ዘጠና ስምንት ላይ ሳ አንቀጽ አራት ላይ ምን ይላል? ህገወጥ ግንባታን በማስቆም ሆነ ህገወጥ እንቅስቃሴ ውስጥ ያለውን ሰው በቁጥጥር ስር አውሎ ለህግ ለማቅረብ የሚደረገው እንቅስቃሴ በአቅራቢያው የሚገኝ ፖሊስ ጣቢያ በማናቸውም ጊዜ ማሰልጠን ግዴታ አለን። ፖሊስ ጣቢያዎቻችን ብዙ ናቸው፣ ድሬዳዋ ላይ የኛ ኮንትሪቢሽንም እዚህ ውስጥ አለ የሚለው ከዚህ አንጻር ነው። እንደው እዚህ ጋር ቆም ላርጎትና ይሄ እንግዲህ በድረዳዋ ብቻ ሳይሆን አሁን የገለጹልን ሁኔታ የመንግስት ተቋማት፣ የመንግስት ፖሊስ፣ የቀበሌ መስሪያ ቤቶች ህግን ለማስፈጸም እርምጃ ያለመውሰዳቸው በሀገር አቀፍ ደረጃ እናንተ ድረዳዋ የያዛችሁት አሰራር እንዲታሰብበት እርስዎ ምን መልእክት ያስተላልፋሉ? ቀደም ብሎ ካነሷቸው ምክንያቶች አንጻር ከሀገሪቱ ኢኮኖሚም ከህዝቡ ቤት የለሽ መሆንም እንዲታሰብበት ምን ማድረግ አለባቸው ሌሎቹ ከተሞች ወይንም ክልሎች? እንደ አካባቢው ነባራዊ ሁኔታ ይወሰናል። ለምሳሌ እኛ እንደ ድሬዳዋ አስተዳደር ባለፉት ሰባት ስምንት አመታት በህጉ መሰረት መሬትን ከማስተዳደር አንጻር፣ ህገወጥን ከመከላከል አንጻር ጥሩ ነገር ተሰርቶ ቢሆን ኖሮ ዛሬ ከፍተኛ የሆነ ህገወጥ ግንባታ የኛ ችግር አይሆንም ነበር። ጥቂት ቁጥሮች ናቸው የሚኖሩት። እነኛን ጥቂት ቁጥሮች በሀገሪቷ ከመሬት ጋር ተያይዞ ባሉ ህጎች መሰረት ተጠቅሞ ህጋዊ እርምጃ ወደ መውሰድ ይካሄዳል ማለት ነው። ስለዚህ እኛ የምናስተላልፈው መልዕክት ሁሉም አስተዳደር የራሱ የሆነ የአመራር ዜቤ፣ የአመራር አካሄድ ይኖረዋል። በአካባቢው ደግሞ ያለው ሁኔታም ይወስነዋል። ነገር ግን ሁኔታዎችን በአግባቡ በማጠን ብዙ ጥያቄ የማያስከትሉ ለውጡን የሚቃወሙ ኃይሎችም ደግሞ መግቢያ ቀዳዳ እንዳይፈጥርላቸው ጥንቃቄ በማድረግ አነስተኛ ቁጥሩ ያላቸው ከሆነ የሚመጣው ሪስክ ማኔጅ ማድረግ ስለሚቻል ወደ ማፍረሱ እና ወደ ማስለቀቁ አክሽን መግባት ይቻላል በህጉ መሰረት። ከዚያ ውጭ ልክ እንደኛ አይነት ትላልቅ ቁጥር ያላቸው አካባቢዎች ደግሞ ጉዳዩን ቆም ብሎ ማየት አለባቸው ጥናት መካሄድ አለበት ሊመጣ የሚችለውን ሶሻል ክራይሲስ ኢኮኖሚያዊ ክራይሲስ ፖለቲካዊ ክራይሲስ እነዚህ ሁሉ ከግምት ውስጥ ያስገባና በአካባቢው ያለውን አስተዳደርም ባላንስ አድርጎ ማኔጅ አርጎ ሊያስገድ የሚችል አካሄድ መከተል አለባቸው የሚላለኝ ምክንያቱም የድሬዳዋን በእርግጠኝነት ስለማውቀው ተናገርኩ እንጂ ሌላ ቦታም ጥርጣሬ አለኝ። ሁሉም ህብረተሰቡ ጋር ብቻ ችግሩ ይኖራል የሚል እምነት የለኝም። እሺ፣ አመሰግናለሁ። ወደ ኋላ እንደው ወደ ማጠቃለያ ላይ ለእርስዎ በቀጥታ የመጣ ጥያቄ አለ። ወደ ጠበቃ ደረጀ አልፋለሁ። ጠበቃ ደረጀ፣ በፌስቡክ ከመጡልን ጥያቄዎች አንዱ፣ እሳቸውም ደምሴ ሪማ ይባላሉ። ሀገር ሀገር ሆና እንድትቆም ይሄ የጎሳ ፌዴሬሽን የብሔር ፌዴሬሽን ቢቀየር ግጭት የሚቀንስ ይመስለኛል ይላሉ። ህገ መንግስቱ ቢፈተሽና የብሔር ግጭትን የሚያስነሱ ጉዳዮች እና አንቀጾች ቢታዩ መልካም ነው። እዚህ ላይ የመፍትሄ ሀሳብ ብትጠቁሙ ይላሉ ና እስቲ የእርስዎ መልስ። ህገ መንግስቱን በተመለከተ ማለት ነው። በህገ መንግስቱ በምናይበት ጊዜ ህገ መንግስት ህዝብና በመንግስት መካከል ያለ ኮንትራት ነው ውል ነው ኢትዮጵያ ህገ መንግስት ለየት የሚያደርገው ምንድን ነው ከግለሰብ እና ከመንግስት መካከል ካለው ውል በተጨማሪ ብሄር እና ብሄር ብሄር ብሄሮች ብሄረሰቦች ብሄረሰብ የሚል ጥቷል አሁን በህግ በኩል ለምሳሌ ንብረት እንላለን ንብረት የአዲስ አበባ ወይም ድሬዳዋ ብሄር ንብረት ነው ምናምን ይባላል እነዚህ አባባሎች ናቸው እንጂ በህግ ሪሊ ምንም አይነት ትርጉም የላቸውም። አሁን የአንድ ኦሮሞ የሚባል ብሄር ፍርድ ቤት ቆሞ ሊከስ አይችልም። የአንድ ግለሰብ ነው የሚከስ፣ የአንድ ግለሰብ መብት ነው የሚነፈገው እና ኦሮሚኛ እዚያ አካባቢ መናገር አይቻልም ቢባል የሚነፈጉት ግለሰቦች ናቸው። አሜሪካ ያለው የኦሮሞ መብት አይደለም የሚነካው፣ ወይም ሌላ ቦታ ያለው እነዛ ግለሰቦች ነ አልቲሜትሊ ኮንትራቱ መሆን ያለበት ግለሰብን መንግስት፣ ግለሰብን ምን ማድረግ ይችላል። ኮንስቲቱሽን እኮ ማለት ያለንን መብት ለተወሰኑትን መብቶች ለመንግስት እንሰጥና በዛ እንተዳደራለን። አሁን ኢትዮጵያ ውስጥ ለሀያ ሰባት አመት ያህል በዚህ ሁኔታ ኖረናል። ብዙ ሰዎች የተለያየ ትምህርት ተሰጥቷቸው አመለካከታቸው በጣም በተለያየ መልክ ከምናቀውም ከምናስበውም በተለየ መልክ ነው ብዙ ነገሮችን የሚያዩት ይሄ ነገር ይቀየር አይቀየር ምናምን የሚለው ውይይት መልኩን ራሱን መቀየር አለበት። በምን አይነት ሀገር ነው አብረን መኖር የምንችለው የምንፈልገው? ሁላችንን መብት የሁሉንም የግለሰብ መብት የሚያስከብር ሲስተም ምን አይነት ነው? ያ አይነት ውይይት መምጣት አለበት። ያንን ከማምጣታችን በፊት ማንኛውም ኢትዮጵያ በዜጋነቱ ያለው መብት በፈለገው የኢትዮጵያ መሬት ላይ በነፃነት እንዲገለገል ቢነካበት እንዲያስከብር የሚያስችል ስርዓት ማምጣት አለብ። ክልሎች ይሄ ሰውዬ አንተ የዚህ ክልል ሰው አደለም መውጣት አለብ ካሉ መክሰስና ማስቀጣት የምንችልበት ሲስተም መኖር አለበት። ከዛ በኋላ ወደ የሚቀጥለው ህልም ውስጥ መግባት እንችላለን። ሁለተኛ ደግሞ ራሱ ውይይቱ ፌዴራሊዝምን በተመለከተ ምን አይነት ፌዴራሊዝም ነው የምንፈልገው? አሁን ያለው ፌዴራሊዝም ወረራ እንኳን ጠላት ሊመጣ መቋቋም የሚችልበት ፌዴራሊዝም ነው ወይ? ክልሎች የራሳቸው ጦር ማዘጋጀት ወይም አልኩት ካልሆነ የሚሉበት በሚሉበት መንገድ መሄድ ከቀጠሉ እና ያ ነገር እየሰፋ ከሄደ አገሪቷን ምን አይነት ድክመት ውስጥ ይከታታል? ክልል የሚለውን ኮንሰፕት መቀየር መቻል አለብን። ክልል ማለት ኤክስክሉዥነሪ ዞን የተከለለ ማለት ነው። ይሄ የኔ ነው የሚል ነገር መቅረት መቻል አለበት። ማንም ሰው እዛ ቦታ ያለ ሰው ከየትም ይምጣ የትም እኩል ከማንኛውም ኢትዮጵያዊ ጋር እኩል መብት አለው የዜግነት መብት ክልል መብት ይበልጣል እና ያ የማንኛውም ትግራይ ሰው አዲስ አበባ መጥቶ የመኖር፣ ጋምቤላ ያለው ሰው ኦሮሚያ ትግራይ ሄዶ በእኩልነት የመኖር መብት መረጋገጥ አለበት። ያ የሚሆነው ፍርድ ቤቶች የሰዎችን መብት የግለሰቦችን መብት ማስከበር ሲችሉ ነው። ለዛ ደግሞ ፌዴራል ኮንስቲቱሽኑን መተርጎም መቻል አለባቸው። የፌዴራል ኮርቶች በጠቅላላ ጠቅላይ ፍርድ ቤት ደግሞ የመንግስትም መመሪያዎች፣ የክልሎችን መመሪያዎች የሕገ መንግስት በሚጻረሩበት ጊዜ፣ የግለሰቦችን መብት በሚነኩበት ጊዜ እነዚያ ሕጎች ትክክል አይደሉም ብሎ ውድቅ ማድረግ መቻል አለበት ክልሎች የተሰጣቸውን የፌዴራል ኮርት የተሰጣቸውን መመሪያ አንድ ሰው አስራ አምጣ ወይም አንድ ሰው መጥቶ እዚህ ፍርድ ቤት ቀርቦ ቃሉን እንዲሰጥ ብሎ በሚሰጡበት ጊዜ ካልተቀበሉ ፍርድ ቤቱ ፖሊስ ልኮ ያንን ሰው የአሳስሮ ማስመጣት መቻል አለበት እና የዚህ አይነት ሲስተም ከሌለ አገሪቷ እንደ ሀገር በአንድ ስትሮንግ ገቨርመንት ልትመራ አትችልም። አመሰግናለሁ። ጠበቃ ደረጀ ደምሴ ለዶክተር ደራራ የመጣውን ጥያቄ ላሰማ። ዶክተር ደራራ ከድረዳዋ የመጣ ይመስለኛል። ጥያቄው በኢሜይል ነው ይመጣልን። በህገ ወጥ መንገድ መሬት በመውረር ቤት የሚሰሩት በተደጋጋሚ ህጋዊ እንዲሆኑ ተደርገዋል። ሆኖም በነኚ ጊዜያት በህጋዊ መንገድ ለተደራጁ ማህበራት ቤት መስሪያ ሰጥታችሁ ታውቃላችሁ ወይ ወደፊትስ የታሰበበት ነገር አለ ወይ ይላሉ። ከዚያም የተሰሩ ህገወጥ ቤቶችን ህጋዊ ለማድረግ የሊዝ ህጉን እንዴት ልታደርጉት ነው ይላሉ። ሁለት ጥያቄ ነውና ጥሩ ጥያቄ ናቸው የተነሱት። የአስተዳደሩም ኮንትሪቢሽን አለበት ካልኩበት አንደኛው ምክንያት በህጋዊ መንገድ ነዋሪዎች ወይም ዜጎች መረት አግኝተው የሚኖሩበትን ቤት የሚሰሩበትን ሁኔታ የማመቻቸት ኃላፊነት በህግ ለሚመለከታቸው ተቋማት ተሰጥቷል። ስለዚህ ይህንን በአግባቡ ባለመተግበር በከተማዋ በየጊዜው እየጨመረ የሚመጣውን የህዝብ ቁጥር ማዕከል ያደረገ የመሬት ዝግጅት አድርጎ በህጋዊ መንገድ ለሚገባቸው ነዋሪዎች የማስተላለፉ ስራ በአግባቡ ባለመሰራቱ ምክንያት ነው። ሰው በቤት ክራይ፣ በኑሮ ውድነት ወዳገኘው ቦታ ሄዶ የሆነ ጎጆ ቀልሶ መኖር የጀመረበት አካሄድ አለ። ስለዚህ እንደ ማስተካከያ እርምጃ ይህንን ችግር ለመቀፍ አስበን እየሰራን ያለነው አንዱ ዜጎች በህጋዊ መንገድ መረት የሚያገኙበትን ሁኔታ ማመቻቸት ነው። ስለዚህ ከዚህ አንጻር ጠያቂው የጠየቁት ጥያቄ አሁን በቅርብ ድሬዳዋ አስተዳደር ውስጥ ላሉ የመንግስት ትምህርት ቤት አስተማሪዎች ቁጥራቸው ከአንድ ሺህ በላይ የሚሆኑ መምህራን በማህበር ተደራጅቶ ቤት መስራት እንዲችሉ መቶ ሀያ ሺህ ካሬ ሜትር ቦታ በአስተዳደሩ ካቢኔ ወስነን ሰጠናል። የመሬት ዝግጅቱንም ግን ከዚህ ጎን ለጎን በሰፊው እየሰራን ነው ያለ ነው። እስከ ሰኔ ሰላሳ ሁለት ሺህ አስራ አንድ በኢትዮጵያ አቆጣጠር ሁለት መቶ አስራ ስድስት ሄክታር ቦታ ለሰው ለመስጠት ዝግጁ የሆነ በእጃችን ይገባል ብለን ነው የምናስበው። አሁን የመሬት ዝግጅቱ ከሰባ ፐርሰንት አካባቢ ነው ያለው አፈጻጸሙ ስለዚህ የአስተዳደሩ ነዋሪዎችም በቀጣይ ፕራዮሪታይዝ እያደረግን አሁን መምህራንን አስቀድመናል። በቀጣይ ደግሞ እንደዚሁ በህጋዊ መንገድ የህግ ማቀፍ እንችላለው ማለት ነው። ግራጮ የመኖሪያ ቤት ለመስራት በዛ በመጠቀም የአስተዳደሩ ነዋሪዎች ተጠቃሚ እንዲሆኑ ብሩ ነገር ነው ያለው። ሁኔታዎችን እያመቻቸን እየሰራን ነው፣ ጀምረናል በሚል መመለስ ይፈልጋለሁ። እሺ በጣም አመሰግናለሁ። በመጨረሻ የማጠቃለያ እንዲሆነን ቀደም ብሎ ዶክተር ደራራ እንዳስረዱን በክልሎች ውስጥ የሚካሄደው ቤት የማፍረስ እርምጃ በአዋጅም የተደገፈ ነው። በአሁኑ ጊዜ ግን በአገሪቱ ውስጥ ካለው ሁኔታ አንጻር የፌዴራል መንግስት ምን ሊያደርግ ይችላል? እነኚህን አዋጆች ይርጋ ባሉበት ይቁሙ የሚል መብት የለውም እንዴ? ማን ነው ይሄንን በሀገር አቀፍ ደረጃ አስቁሞ ድረዳዋ የሚከተለውን አካሄድ እንዲከተል። ምክንያቱም ይህ ነገቴ ነው። አንድ የመንግስት አካል ይሄንን አዋጅ በአዋጅ ሊሽር አይችልም። በአሁኑ ሰዓት ይችላል፣ አዋጅን ላይ በአዋጅ ሊሻር ይችላል። የሚያወጣው ፓርላማ ነው። ፓርላማው ሌላ ህግ አውጥቶ ሊቀይረው ይችላል፣ በጣጠሙን ጊዜ ሊያራዝመው ይችላል። ለሚፈናቀሉ ሰዎች በመጀመሪያ የሚደረጉ ነገሮችን ዘርዝሮ የሚያስፈልገውን ቅድመ ዝግጅት አድርጎ የሚያስፈልገውን ባጀት መድቦ እነዚህ ነገሮች ብሎ ከተስተካከሉ በኋላ ያዋሽ ተግባራዊ ይሆናል ማለት ይቻላል። ብዙ መንገዶች አሉ። ፍርድ ቤት ደግሞ በደንብ ቢኖር ኖሮ ፍርድ ቤቶች ይህንን ነገር እያንዳንዱ ግለሰብ ክስ መስርቶ ሁኔታው እንዲታይ ማስደረግ ይችል ነበር። አመሰግናችኋለሁ። እዚህ ላይ እናጠቃልላለን። ዶክተር ደራራ ሁቃ በድረዳዋ የመሬት ልማትና አስተዳደር ቢሮ ኃላፊ፣ እጅግ አርጌ አመሰግናለሁ። እሺ፣ ጠበቃ ደረጀ ደምሴ ቡልቶ ቦስተን ማሳቹሴትስ የህግ ባለሙያ፣ በቅርቡ ደግሞ አዲስ አበባ ላይ ተደርጎ በነበረው ቪዥን ኢትዮጵያ ወይም የራእይ ኢትዮጵያ ሰባተኛ ጉባኤ ላይ ባቀረቡት ጽሁፎ ህገ መንግስቱን በደንብ ፈትሸዋል። ለዚህ ነው ለዚህ ውይይት የጋበዝኩት። አመሰግናለሁ። ስለጣም አመሰግናለሁ። አሜን። አድማጮች እንደተከታተላችሁት ለጥያቄው መልስ ነበር የቀደመው። እንግዶቻችንን እናመሰግናለን። አሁን የቅዳሜው ምሽት ፕሮግራማችን ሌላ ውይይት ያስከትላል። ትኩረት፣ የኢትዮጵያ ወቅታዊ ጉዳይ። ተወያዮች ዶክተር ሽመልስ ቦንሳ በዚህ በዩናይትድ ስቴትስ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት የዋሽንግተኑ አቶ ግዛው ለገሰ እንዲሁም የሕይወት ሚዲያ መስራችና ዋና አዘጋጁ አቶ ቴዎድሮስ ጸጋይ ናቸው። ቀደም ብዬ እንዳልኩት በትላንትናው ምሽት ጀምር ያደረግነው ውይይት እልባት ካደረግንበት ነው የሚነሳው አቶ ቴዎድሮስ በሰጠው አስተያየት ላይ አቶ ግዛው የሚመልሱትን እናስከትላለን። በቅድሚያ ግን የማስታወሻውን ድምጽ ውስጥ ያለው ስርዓትና መዋቅር ካልተለወጠ ወይም ያንን የመቀየር ጉዞ በቁርጠኝነት ተነጋግረን ለሁላችንም ጥላና ለሁላችንም አስማሚ የሚሆን እንደፈለግን ልንለያይበት የምንችል ግን መጨረሻ ላይ ሀገር የሚባል ግድግዳ ሀገር የሚባል ቤት መኖሩን የሚያግባባ መዋቅርና ሕገ መንግስት ካልሰራም በስተቀር ባለፉት ሀያ ሰባት ሀያ ስምንት ዓመታት የነበረውን ማህበራዊ ካፒታል የነበረው ማህበራዊ እሴት እየበላ የቆየ ስርዓት ስለነበረ ነው። አሁን ያለው ሁኔታ የተፈጠረው አሁን በስልጣን ላይ ያለው ቡድን ኢትዮጵያዊነትን ያቀነቅናል ብዬ አላምንም። ኢትዮጵያዊነትን ካቀነቀነም በአንደበት ብቻ ነው። እንዲሁም ደግሞ ሌሎች ማህበረሰቦችን ለማስቀየም የሚጥር አይደለም የተባለው ስህተት ነው። ለማስቀየም የማይፈልገው ጽንፈኛ የኦሮሞ ብሄረተኞቹን ብቻ ነው። አቶ ግዛው የአቶ ቴድሮስን አስተያየት ሰምተዋል። ያለፉትን ሀያ ሰባት ዓመታት በጠመንጃ ብርታት የመጣ ሰላም ነበረ ያቆየው። አገር የሚባል ቤት አይኖረንም ሲል ጠበቅ አድርጎ ይከራከራል። እርስዎ ያቀረቡትን አስተያየት በተቃርኖ ነው የመለሰው። ና እድሉ ለእርሶ ላድርግ። እሺ በመሰረቱ ችግራችን የስርዓት የህገ መንግስት መሆኑም በተለይም ደግሞ ህዝባዊ ወያኔ ሓርነት ትግራይ ዘርን ያተኮረ የጥላቻ ፖለቲካ ማራመዱን ለሰላሳ አመት ኢትዮጵያዊ ስንል የታገልንበት ዓላማ ስለሆነ ቴዎድሮስ ወደዚህ ካምፕ ስለመጣ እንኳን ደህና መጣህ እለዋለሁ። የት ነበርኩ? አይ ስለማላቅ ማለት ስተት ነው፣ እሱ ስተት ነው። እኔ ከዚህ ውጭ እምነት ያንጸባረኩበት ጊዜ የለም። በፖለቲካ ውስጥ ድምጽ ማሰማት ከጀመርኩበት ጊዜ ጀምሮ አገሩ የህገ መንግስትና የመዋቅር ችግር እንዳለበት በተደጋጋሚ ስገልጽ ቆይቻለሁ እና ልክ ያልሆነ አንድምታ ስላለው ነው ጣልቃ የገባሁት። ይቀጥሉ። ጥሩ ላርመው። ቴዎድሮስ ይሄንን ስርአትና ህገ መንግስት ከኛ ጋር ሆኖ ለመቃወም ድምፁን ለማሰማቱ እንኳን ደህና መጣ ልለው እወዳለሁ። አሁንም አሁንም ቢሆን ይቅርታል፣ ይህንን ድምፅ እኔ መገናኛ ብዙኃን ዕድል ማግኘት ከጀመርኩበት ጊዜ ጀምሮ አሰማው የነበረ ድምፅ ነው። እርሱ አልሰሙትም ማለት እኔ አላደረግኩትም ማለት አይደለም። እና እንደ አዲስ መጪ አድርገው የሚያቀርቡት ስዕል ይተዉት እያል ወትሮም ድምፄ ነው ነው የሚለው ቴዎድሮስ። ወደ መከራከሪያ ጭብጣችሁ እንሄድ፣ ምንም ችግር የለውም። ዋናው ነጥብ በመሰረቱ ግራችን የስርአት የህገ መንግስት የማንነት ፖለቲካ መሆኑን ሰላሳ አመት አብዛኛዎቹ ኢትዮጵያውያን የታገልንበት እና ዛሬም የጸናንበት ጉዳይ ነው። በእኔ አመለካከት ዶክተር አብይ ኢትዮጵያ ውስጥ አሁን ለውጡን የሚያራምደው ኃይል የሚመራው ኃይል ህዝባዊ ወያኔ አርነት ትግራይ ከስልጣን ያገለለው ኃይል ይሄንን ራዕይ ይከተላል ብለን እናምናለን። የእኔ እና የቴዎድሮስ ልዩነት ምንድን ነው? ቁርጠኝነት፣ ፍጥነት ያለው ለውጥ እንዴት ይመጣል በሚለው ላይ ነው። ቴዎድሮስ እንደሚለው እኔም ለውጡ ስርዓቱና ህገ መንግስቱ መለወጥ እንዳለበት አምንም፣ ግን የሚለወጥበት መንገድ በእኔ ህይወት ባየኋቸው፣ ደርግ እንዳደረገው፣ ወያኔ እንዳደረገው በጉልበት በአንድ መሪ መሪነት በጉልበት እንዲሆን አልፈልግም። ለውጡ ዘላቂ እና አስተማማኝ ሊሆን የሚችለው ያለፉት ስርዓቶች ደርግና ወያኔ እንዳደረጉት ሁሉም ነገር በጉልበት ማህበራዊ ድጋፍ ሳይኖራቸው የዜጎችን ንቃተ ህሊናና የአስተሳሰብ ስልት ሳይለውጥ በሚሊተሪ ኃይል ወይንም በፖለቲካ ኃይል አለመደረጉ ተገቢ ነው። በተለይም ደርግ፣ ከዛ ደግሞ በበለጠ ህዝባዊ ወያኔ አርነት ትግራይ በኢትዮጵያውያን ማህበረሰብ ውስጥ የነበረውን ሶሻል ካፒታል በጣጥቶ የሄደ ኃይል ነው። ደርግ ሲመጣ፣ ወያኔ ሲመጣ ኢትዮጵያውያን ከፖለቲካ ውጭ ያሉት ጎረቤት ከጎረቤት ማህበርተኛ ከማህበርተኛ የተሳሰረ በጎሪጥ የማይታያይ አንዱ ለአንዱ የሚያስብ ማህበራዊ ግንኙነቶች ነበሩት። ዶክተር አብይ ዛሬ ተነስቶ አክራሪዎቹን መቀሌ የተደበቁትን ወይንም የኦሮሞ አክራሪ ጽንፈኛ ብሔርተኞችን ወይንም የአማራ ጽንፈኛ ብሔርቶችን ወይንም ሌሎችን ጽንፈኛ ብሔርተኞችን እንደ መለስ ዜናዊ ወይም እንደ ደርግ ወይም መንግስቱ ኃይለማርያም እስር ቤት አግብቶ ለውጥ አምጥቻለሁ ያለሁ ኢትዮጵያ ውስጥ ሊመጣ የሚችለው እልቂት፣ የእርስ በርስ ጦርነት፣ የሀገር መፍረስ ሊያሳስበን ይገባል። ስለዚህ ለውጡ በብልሃት በትዕግስት በሆደ ሰፊነት መደረግ አለበት። ልዩነቱ ያለው እዛ ነው። ያንን ደግሞ ለማድረግ በአሁኑ ሰዓት ኢትዮጵያ ውስጥ ያለው ብቸኛ አማራጭ ብቸኛ መሪ፣ አርቆ አሳቢነት፣ አስተዋይነት ያለው የዶክተር አብይ ቡድን ነው። ሌሎች የሉም። ሌሎች አንድም በስልጣን ሊመጡ የሚችሉ ሰዎች የሉም። እኔ ከእንግዶች በእድሜ ስለምልቅ አገር አማራጭ ሳይኖር አገር ሊመራ የሚችል የሰላማዊ ሕዝቡን የዕለት ተዕለት ሰላምና የኢኮኖሚ ደህንነት ሊጠብቅ የማይችል አገር ሊመራ የሚችል ኃይል ሳይኖር አገር ማፍረስ በኃይለ ሥላሴ አግኝ ጊዜ አድርገ ነው አይተናል። በደርግ ጊዜንም ወያኔ እንዲገባ በር ከፍተናል። ከደርግ የበለጠ አይመጣም በማለት እኔና ቴዎድሮስ ስርዓቱ ህገ መንግስቱ መቀየር ያለበት በሚለው እንስማማለን። ግን እዛ እንዴት እንደርሳለን የሚለው እኔ የምፈልገው የማህበረሰብ ድጋፍ ባለው የዴሞክራቲክ ገጽታ ባለው የዴሞክራቲክ ባህሪ ባለው የሰዎችን ህልውና ህይወት ሊጠብቅ በሚችል ዝግምተኛ ግን ጠለቅ ያለ የኤሊቱን መግባባት ያካተተ መሆን አለበት ነው ምለው መልካም ጥያቄዎች አሉ አቶ ገዛው ለሁሉም እድል እንድሰጥ መልሻ ያነሳለሁ እርሶ በሚሉት አቅጣጫ ላይ የሚፈለገው መዳረሻ አያደርሱንም የሚሉ ጥያቄዎች አሉ የቴዎድሮስም ሀሳብ እንዲሁም በተጓዳኝ የሚታይ ነው መለስ ብለን ግን እንመለከታለን። ዶክተር ሽመልስ የእርስዎ ነው እድሉ። በሁለቱም ተወያዮች የቀረቡትን አስተያየቶች ሰምተዋል። አሁን ሲያገር ተስፋ አስቆራጭ ሁኔታ እንደው እንደ ማብቂያ ተደርጎ መታየት የለበትም የሚለውን ጠበቅ አድርገው፣ ነገር ግን ለዚያ ያበቃ ሁኔታ በብዙዎች ልብ ውስጥ የገባ የሚመስለው እናያለን። የፖለቲካ መሪዎችን ጨምሮ በአንድ ወገን ተስፋ የሚሰጡ ሁኔታዎች ፈነጠቁ ይባላል። በሌላኛው ወገን ደግሞ ስጋቱ ከቀን ወደ ቀን እየበረታ ይልቁንም የሚያሳስቡ ጉዳዮች እየገዘፉ መሄዳቸው የመንግስትም በቁርጠኝነት እርምጃ መውሰድ አለመቻል፣ ተቀባይነት የሌላቸው የሚባሉ ድርጊቶች በተፈጸሙበት እርምጃ አለመውሰዱ ይበልጥ ለዚያ ስጋትና ፍራቻ በር የከፈተ ይበልጥም ዋስትና ያጣ ሁኔታ እንዲፈጠር አድርጓል ባዮች እየበረከቱ ነው። ምን ይላሉ? ትክክል ነው። ማለት ቅድም በውይይቱ ላይ እንደሰማ ነው ተስፋ የሚሰጥ ነገር እንዳለ ሁሉ የሚያስችልቅ ጉዳይ፣ ይህ በየጊዜው የሚታይ ነው። በዛ ላይ ሁላችንም የምንለያይ አይደለንም። ተስፋ አለ፣ እንደገና ደግሞ ፍርሃት አለ እና ተስፋችንን ለምልሞ ፍርሃታችን ደግሞ ተወግዶ የተሻለ ሀገር ለመገንባት ሁሉንም በኩል የምታይ ሀገር ለመስራት ምን እናድርግ የሚለው ጥያቄ ነው እና በዛ ጥያቄ ውስጥ ቅድም ቴዎድሮስ መሰረታዊ የሆነ ስርዓታዊ እና መዋቅራዊ ለውጥ ያስፈልጋል ያለው ትክክል ነው። ሁላችንም ብዙ ጊዜ ጉዳይ የሚከታተሉ ሰዎች የሚያጠኑትም ሰዎች የሚሉት በግለሰብ ላይ የሚጠለጠል ለውጥ በእጅም መንገድ አያስኬደም። ግለሰቦች ግን በጣም ወሳኝ አይደሉም ማለት አይደለም። ስለዚህ የጠቅላይ ሚኒስትር አብይ አስተዳደር ብዙ ነገሮችን መስራት የሚችሉበት የታሪክ አጋጣሚ ተፈጥሮለታል። ግን እነኚህ በዚህ አጋጣሚ የተፈጠሩ እድሎች እንዳያመልጡ የሚባለው ለውጥ ተቋማዊና መዋቅራዊ ማድረግ የግድ አስፈላጊ ነው። ብዙ ጊዜ የኢትዮጵያ ችግሮች መሰረታዊ የሆነ ስርዓታዊ ችግሮች ናቸው። የመንግስት ባህሪ ወይም ስቴት የምንለው ባህሪ ነው መሰረታዊ በሆነ መንገድ መለወጥ ያለበት። ብዙ ጊዜ መንግስታት ወይም ገቨርመንት የሚባሉት ቢለዋወጡም ስቴት የሚባለው መንግስት ባህሪያቶችን ይዞ ነው ያለው እና ያንን የመለወጥ ትልቅ ስራ ነው መሰራት ያለበት እና ይሄ ትልቅ አጋጣሚ ነው ያለው እና ከግለሰቦች ላይ ከተንጠለጠለ ለውጥ ወደ ስርዓታዊ ወደ ነው ለውጥ መሰረታዊ ወደሆነ መዋቅራዊ ወደሆነ ለውጥ መሸጋገር ይኖርብናል። ፍጥነቱ በየት መንገድ ይምጣ የሚለው አይ ቲንክ ሁለተኛ ሰከንድ ጀኔሬሽን ጥያቄዎች ይመስሉኛል። የመጀመሪያው ጥያቄ ምንድን ነው? የለውጡ ምንነት ምን ይመስላል? ምን መምሰል አለበት የሚለው ጉዳይ ይመስለኛል። ስለዚህ እኔ በአሁኑ ሰዓት ያሉ ስጋቶችን አቅልየም አላያቸውም፣ ምክንያቱም ሰዎች ላይ የተፈጸሙ ጉዳቶች ናቸው። የሀገርን ህልውና አደጋ ላይ የጣሉ ፈተናዎች ናቸው። መልካም ዶክተር ሽመልስ እንድንነጋገርበት የሚጠይቅ አንድ ሀሳብ ሰንዝረዋል። ምን አይነት ለውጥ ብዙ ሊያነጋግር የሚችል ትልቅ ሀሳብም ይመስለኛል። በጨረፍታም ቢሆን በእርግጥ ምን አይነት ለውጥ ሁሉም የሆነች አገር ብለዋል። መቼስ ነው የሚፈለግ የሚባል ነገር ካለ መቼስ ነው ያ መንገድ ተጀመረ የሚባለው እርሶ ዛሬ ዛሬም ሰዓታችን አለቀ። ጀመር አደረግን እንጂ አልገፋንም። በሚቀጥለው ሳምንት ግን ሙሉ ውይይቶችን በተከታታይ እንደምናቀርብ ቃል እንገባለን። ለዛሬ ሰዓት በማለቁ ሰፋ ያለውን ውይይት ማቅረብ ባለመቻላችን ይቅርታ እንጠይቃለን። ለአሁኑ ግን እንግዶቼን አቶ ግዛው ለገሰን፣ ዶክተር ሽመልስ ቦንሳንና አቶ ቴዎድሮስ ጸጋይን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮቻችን የማጠቃለያ ዜና አሰማለሁ። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ ዛሬ አዲስ አበባ ባልደራስ ምክር ቤት ባልደራስ ውስጥ ሊሰጥ የነበረው ጋዜጣዊ መግለጫ በፖሊስ ተከለከለ። ጋዜጣዊ መግለጫው ሊሰጥ የነበረው በራስ ሆቴል ሲሆን ዩኒፎርም የለበሱ የአዲስ አበባ ከተማ ፖሊስ ፖሊሶች ጋዜጠኞች ወደ ራስ ሆቴል እንዳይገቡ ከልክለዋል። ሊሰጥ በታቀደው በዚህ ጋዜጣዊ መግለጫ ላይ የቪኦኤ ዘጋቢ የመንግስት ሚዲያ አባላትን እንዳላየ ገልጾልናል። ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ከአዳራሽ ውጭ በጥሪው መሰረት በቦታ ለተገኙ ጋዜጠኞች መግለጫውን ሊሰጥ ሲልም ፖሊሶች በአካባቢው የሚገኙትን ሰዎች በሙሉ ስፍራውን እንዲለቁ በመጠየቃቸው መግለጫው ሳይሰጥ ቀርቷል። ጋዜጣዊ መግለጫው እንዳይሰጥ ፖሊሶች ለምን እንደከለከሉ የሰጡት ምክንያት የለም። ቪኦኤ አቶ እስክንድርን ለማነጋገር የሞከረ ቢሆንም ዛሬ አስተያየት መስጠት እንደማይችል ነገር ግን በሚቀጥለው ሳምንት መግለጫ እንደሚሰጥ አስታውቋል። አድማጮቻችን ከመጀመሪያው የዜና እወጃ በኋላ የጠቅላይ ሚኒስትር ጽሕፈት ቤት መግለጫ ማውጣቱን ሰምተን ወደ ዘጋቢያችን ለመደወል ሞክሬ ነበረ፣ መስመሩ አልተባበረኝም። በነገው ፕሮግራማችን መግለጫው በተለይ ዛሬ ባቀረብነው የባልደራስ ዜና ጋር የተያዘ ከሆነ የምናቀርብ መሆናችንን ከይቅርታ ጋር እገልጣለሁ። የቬኔዙዌላ ሕዝብ ዛሬ ቅዳሜ ሁለት አይነት አቋም የያዘ ሰላማዊ ሰልፍ አደረገ። አንዱ የሩሲያና የቻይና እውቅና ያላቸውን ፕሬዚዳንት ኒኮላስ ማድሮስን የሚደግፍ ፣ ሌላው ደግሞ የዩናይትድ ስቴትስና የሌሎች ሀምሳ ያህል ምዕራባውያን አገሮችን የሚደግፉትን ሁዋን ጋይዶን የሚደግፍ ለሰዓቱ ያለን አጠር ያለ የማጠቃለያ ዜና በዚ በቃ። ዝግጅታችንን አገባደን፣ አድማጮች። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ነገ የሜትር ባንድ ለውጥ ያደርጋል። ከነገ ምሽት ጀምሮ በ19 ና በ22 ሜትር ባንዶች በአጭር ሞገድ ላይ ታገኙናላችሁ። ዛሬ ያዘጋጀ ነው የአንድ ሰዓት ፕሮግራም እዚህ ላይ ተጠናቋል። አስተናጋጅ አሉ አከበደ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚሁ ሰናበታለሁ። ነገ እሁድ ታዲያ ከምሽት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። በእኔ በኩል ሰላም ደህና